በጀርመን የድኅረ ጦርነት ታሪክ አንድ ስልጣን ላይ ያለ መሪ በፈቃዱ ራሱን ከምርጫ ሲያገል መራሂተ መንግስት አንጌላ ሜርክል የመጀመሪያዋ ናቸው። በብዙዎች አስተያየት ሜርክል የማይሳተፉበት ሀያኛው የጀርመን የሕዝብ እንደራሴዎች ምክር ቤት ምርጫ ከከዚህ ቀደሞቹ ይለያል። ዶቸቨለ ያነጋገራቸው የአፍሪቃ የፖሊሲ ጥናትና ምርምር ተቋም ዋና ኃላፊ ዶክተር ኦሉሚዲ አቢምቦላ ሜርክል በምርጫው አለመሳተፋቸው በራሱ ምርጫውን ልዩ የሚያደርገው አንዱ ምክንያት ነው ይላሉ። አቢንቦላ ሌሎች ምክንያቶችንም ጠቅሰዋል። እንደሚመስለኝ በግልጽ የሚታየው ልዩነት መራሂተ መንግስት አንጌላ ሜርክል አለመወዳደራቸው ነው። ስለዚህ ይህ ዋናው ልዩነት ነው። ከዚያም በላይ ግን ምርጫ በወረርሽኝ ወቅት የሚካሄድ ምርጫ በመሆኑ ለየት ያደርገዋል። በዚህም ምክንያት ብዙዎች አስቀድመው በደብዳቤ መርጠዋል። ስለዚህ መጨረሻው ምን እንደሚሆን እናያለን። በአጠቃላይ ግን ከቀደሙት ምርጫዎች መለየቱ አይቀርም። ጀርመን ሀምሳ ዓመት ለሚጠጋ ጊዜ የኖሩት ትውልደ ኢትዮጵያዊው የፖለቲካ ሳይንስ ምሁርና ጋዜጠኛ አቶ ክፍለ ማርያም ገብረወልድ የዘንድሮው የጀርመን ምርጫ ከሌሎቹ የሚለየው ህዝቡ ለማን ድምፁን እንደሚሰጥ አስቀድሞ ማወቅ አለመቻሉ ነው ይላሉ። በጉዳዩ ላይ በተሰበሰቡ የህዝብ አስተያየት መመዘኛዎች መሰረት ከመራጩ አብዛኛው ማንን እንደሚመርጥ ይወሰናል የተባለው ድምጽ በተሰጠበት በዛሬው ዕለት ነው። የዚህ አንዱ ምክንያት ለመራሄ መንግስትነት የሚወዳደሩ እጩዎች ቁጥር ዘንድሮ መጨመሩ ነው። ለውጥ የሚፈልገው ህዝብ ከሜርክል በኋላ ሀገሪቱን የሚመራውን በጥንቃቄ ለመምረጥ ማሰብም ሌላው ምክንያት መሆኑን ነው አቶ ክፍለ ማርያም ያስረዱት። የቻንስለር እጩዎች የቀረቡት ለመጀመሪያ ጊዜ ሶስት ነው። ለወትሮው ሁለት ነው አብዛኛውን ጊዜ የሚቀርቡት። አሁን ግን የአረንጓዴ ፓርቲም የራሳቸውን እጩ አቅርበዋል። ለመጀመሪያ ጊዜ ደግሞ ከወይዘሮ ሜርክል በስተቀር የግሪን ፓርቲው ያቀረቡት እጩ ሴት ናቸው፣ ሁለቱ ወንዶች ናቸው እና ከአስራ ስድስት አመት የወይዘሮ ሜርክል መንግስት በኋላ ሰው ለውጥ ይፈልጋል። በአንድ በኩል አስፈላጊነቱ ያው አስራ ስድስት አመት ወግ አጥባቂ ፓርቲው አብዛኛውን የጀርመን ፖለቲካ ሲወስን ከርሟል። አሁን ግን ለውጥ ያስፈልጋል የሚል አለ። በሌላ በኩል ደግሞ እናያው ሰዎች ለውጡን የሚፈልጉት ጥንቃቄን ግን ይፈልጋሉ። ማለት የወይዘሮ ሜርክል እንግዲህ አንዱ አስራ ስድስት ዓመት ሲገዙ ምን እንደሚያስቡ ወዴት እንደሚሄዱ ግልጽ ነበረ። ይሄንን እንግዲህ ሁለቱ መሀል ሰው የለውጥ መፈለግ በአንድ በኩል በሌላ በኩል ደግሞ ያ የሚመጣው ለውጥ ግን ከነሱ ከህዝቡ ቁጥጥር ውጪ እንዳይሆንም ስጋት ያለበት ነው። ጀርመንን ለ16 1 ዓመታት የመሩት ወይዘሮ ሜርክል ሜርክልና ተጣማሪያቸው የሶሻል ዴሞክራቶቹ ፓርቲ በአመራር ዘመናቸው በሀገር ውስጥ መሰረታዊ ማሻሻያ እንዲደረግባቸው ጥያቄ ይቀርብባቸው በነበሩትና ሲንከባለሉ በቆዩት የጀርመን የጡረታ ስርዓትና የታክስ አከፋፈል ላይ ምንም ለውጥ አለማድረጋቸው በሰፊው ያስተቻቸዋል። ማሻሻያዎቹ መደረግ እንዳለባቸው ሕዝቡ ቢያምንም እንዴትና በማን ይካሄዳል? ምን አይነት ለውጥስ ይመጣል? የሚሉት ጥያቄዎች ከስጋት ጋር እያነጋገሩ ነው። አቶ ክፍለ ማርያም እንዳሉት እነዚህ ምርጫውን በሀገር ውስጥ እንዲተኮርበት ካደረጉት ጉዳዮች መካከል ናቸው። ከዚህ ሌላ ምርጫው እንዲተኮርበት ያደረገ ሌላም ምክንያት አለ። በጣም ትልቁ ነጥብ የአየር ንብረት ችግር ነው። ሁላችንም እንደምናውቀው ብዙ የአየር ንብረት ብክለት ስላለ ይህን ነገር መሻሻል አለበት እና የአረንጓዴ ፓርቲ እጩ በተለይ ይህንን ጥያቄ በትኩረት ነው የምታየው። ሌሎቹ እንደዚሁ ይላሉ። ግን መሰረታዊ ለውጥ መሰረታዊ መሻሻል እዚህ ላይ ለማድረግ አገሪቷ አልቻለችም። ማድረግ ግን እንዳለባት ግልጽ ነው። ህዝቡም በአብዛኛውም ባይሆን ብዙ ህዝብ እና በተለይ ወጣቶቹ ይሄንን ይፈልጋሉ። ትልቁ ነጥብ ይሄ ነው። የዛሬው ምርጫ የጀርመናውያንን ትኩረት ብቻ አይደለም የሳበው። ጀርመን ከፍተኛ ተሰሚነት ባላት በአውሮፓ ህብረትና በሌላውም የዓለም ክፍል ምርጫው ልዩ ትኩረት ተሰጥቶታል። ከዛሬው የጀርመን ምርጫ በኋላ ሶስት አይነት መንግስት ሊመሰረት ይችላል ተብሎ ይጠበቃል። በአንድ በኩል የአረንጓዴ ፓርቲ እንዲሁም ደግሞ ሶሻል ዴሞክራት እና የግራ ክንፍ ዲሊንክ የሚባለው ፓርቲ እነሱ ምናልባት በጣምራ ይሄዳሉ እና አንድ መንግስት ሶስቱ ፓርቲዎች ተባብረው ድርድር አድርገው ሊያመጡ ይችላሉ። ይሄ ከሆነ እስከ ዛሬ ከነበረው አካሄድ ለየት ያለ ጀርመን ሀገርን ወደ የተለየ አቅጣጫ የሚወስድ አዲስ ምዕራፍ ሊከፈት ይችላል። ሁለተኛው አማራጭ የሶሻል ዴሞክራቶቹ ፓርቲ ኤስፔዴ እና የነጻ ዴሞክራቶቹ ፓርቲ የኤፍዴፔ ፓርቲዎች እና የአረንጓዴው ፓርቲ ጥምረት ነው። ሶስተኛው ደግሞ እስካሁን እንደነበረው የክርስቲያን ዴሞክራት ህብረትና የሶሻል ዴሞክራቶቹ ፓርቲ ተጣምረው የሚመሰርቱት መንግስት ሊሆን እንደሚችል ይጠበቃል።